የዲደብሊው ዜና እንደምናመሻችሁ። በመጀመሪያም ዋና ዋና ዜናዎቹ በሶማሊያ ዋና ከተማ መቃዲሾ ላይ አሸባብ ባደረሰው ጥቃት የተባበሩ መንግሥታት ድርጅት ሰራተኞችን ጨምሮ በርካቶች መገደላቸው ተነገረ። ጥቃቱ የደረሰው ከመቃዲሾ አውሮፕላን ማረፊያ አቅራቢያ የሚገኝ ከፍተኛ ጥበቃ በሚደረግለት ስፍራ ነው። ስፔን ውስጥ የአደጋ ጊዜ ሰራተኞች ዛሬም የጎርፍ ሰለባዎችን መፈለግ ቀጥለዋል። ቫለንሲያ ግዛት በጎርፍ ከደረሰባት አደጋ ጋር እየታገለች ዛሬ ኃይለኛ ዝናብ የወረደባት ባርሴሎና ከተማ በተጠንቀቅ ላይ ትገኛለች። የሱዳን ጦር አዛዥ አብዱልፈታህ አልቡርሃን የባለስልጣናት ሹምሽር አደረጉ። አራት አዳዲስ ሚኒስትሮችንም ሰየሙ። የእስራኤል ጦር ሰሜን ጋዛ ውስጥ የሚገኘውን የክትባት ማዕከል ላይ ጥቃት አላደረስኩም አለ። የዓለም የጤና ድርጅት የጀመረው የፖሊዮ ክትባት ዘመቻ እንዲቀጥል የተደረሰው የሰብአዊ ተኩስ አቁም እንዲከበር ጠይቋል። ዜናው በዝርዝር በሶማሊያ ዋና ከተማ መቃድሾ ላይ አሸባብ ባደረሰው ጥቃት የተባበሩ መንግስታት ድርጅት ሰራተኞችን ጨምሮ በርካቶች መገደላቸው ተነገረ። ጥቃት ከደረሰበት ከመቃድሾ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ የሚገኘው ሀላኔ የተሰኘ ስፍራ ከፍተኛ ጥበቃ የሚደረግለት ቅጥር ግቢ መሆኑ ተገልጿል። በውስጡም የተባበሩ መንግስታት ድርጅትና የአፍሪካ ህብረት የሶማሊያ ተልኮ ቢሮዎችን እንዲሁም የምዕራብ ሀገራት ኤምባሲዎችን የያዘ ነው። የሞርታር ጥቃቱ የደረሰው ትናንት ጠዋት ሲሆን ቢያንስ ሶስት የመንግስታቱ ድርጅት ሰራተኞች እንዲሁም ሁለት የአፍሪቃ ህብረት ሰላም አስከባሪዎችም ከሟቾቹ መካከል እንደሚገኙ ተገልጿል። አልሸባብ ከፍተኛ ስልጣን ያላቸው የጥቁርና ነጭ የመስቀል ጦረኞች በጥቃቱ ተገድለዋል ማለቱን መረጃው ያመለክታል። ጥቃቱ የደረሰው የሶማሊያ መንግስት ኃይሎች 27 ታጣቂዎችን በሸበሌ ግዛት በገደሉ ማግስት እንደሆነ ነው የተገለጸው። ስለ ጥቃቱ የተባበሩት መንግስታት ድርጅት የሰጠው አስተያየት የለም። የአፍሪቃ ህብረት የሶማሊያ ሽግግር ተልዕኮ ግን ድርጊቱን አውግዟል። ስፔን ውስጥ የአደጋ ጊዜ ሰራተኞች ዛሬም የጎርፍ ሰለባዎችን መፈለግ ቀጥለዋል። በቫለንሲያ ግዛት በሚገኝ የገበያ ማዕከል ከመሬት በታች ካለው የመኪና ማቆሚያ ስፍራ የእሳት አደጋ ሰራተኞችና ወታደራዊ ኃይሉ የገባውን ጎርፍ በማፍሰስ የሞቱ ወገኖችን አስክሬን ለማውጣት በመታገል ላይ መሆናቸው ተዘግቧል። የመኪና ማቆሚያ ስፍራው 5700 መኪናዎችን ለማቆም የሚያስችል ነው። በዚህ ስፍራም የበርካቶች አስከሬን ሳይኖር እንዳልቀረ የተገመተ ሲሆን የማውጣቱ ሂደት ውስብስብና ጊዜ የሚወስድ ሊሆን እንደሚችል ስጋት አሳድሯል። እስካሁን 217 አስከሬን መገኘቱም ተገልጿል። ስፔን ውስጥ የወረደው ኃይለኛ ዝናብ በርካታ ቤቶችና የንግድ ተቋማትን ከጥቅም ውጭ አድርጓል። በጎርፉ ክፉኛ ለተጎዳው አካባቢም ህብረተሰቡ የበኩሉን እርዳታ ለማቅረብ እየተረባረበ መሆኑን ከአስተባባሪዎቹ አንዱ የፓርላማ አባል ካርሎስ ፍሎሬስ ለጋዜጠኞች እንዲገልጸዋል። የህዝቡ ምላሽ ፍጹም አስደናቂ ነው። ይህ ሰዎች እንደ ምግብ፣ የጽዳት ቁሳቁስ፣ ብርድ ልብሶችና የመሳሰሉትን አምጥተው ከሚያሰባስቡበት ስፍራ አንዱ ነው። በየከተማው እንዲህ ያሉትን ነገሮች የምንቀበልባቸው ቦታዎች አሉ። ከመላው የሀገሪቱ ክፍሎች እርዳታው እየጎረፈ ነው። ቫለንሲያ ከተማ ጎርፍ ካደረሰባት ከባድ ችግር ሳትወጣ ሌላዋ የስፔን ግዛት ባርሴሎና በዛሬው ዕለት በተጠንቀቅ ላይ ትገኛለች። በከተማዋ የወረደው ከባድ ዝናብ ባርሴሎና አውሮፕላን ጣቢያ ላይ አርፎ የነበሩ አስራ አምስት አውሮፕላኖች አቅጣጫውን ቀይረው ወደ ሌላ አካባቢ እንዲጓዙ አስገድዷል። የባቡሮችንም ጉዞ ማስተጓጎሉን የሀገሪቱ የመገናኛ ሚኒስትር በኤክስ ገጻቸው ይፋ አድርገዋል። የሱዳን ጦር አዛዥ አብዱልፈታህ አልቡርሃን የባለስልጣናት ሹምሽር አደረጉ። አራት አዳዲስ ሚኒስትሮችንም ሰየሙ። ሮይተርስ እንደዘገበው ትናንት እሑድ አሊ ዩሱፍ አህመድ የውጭ ጉዳይ ሚኒስትር ሆነው ተሾመዋል። የእሳቸውን ሹመት ተከትሎም ሁሴን አዋድ አሊ ከነበሩበት ኃላፊነት መነሳታቸውን የአልቡርሃን ቢሮ ባወጣው መግለጫ አመልክቷል። ከዚህም ሌላ ካሊድ አልአይሳር የማስታወቂያ ሚኒስትር ኦማር አህመድ መሐመድ አሊ ባንፊር የንግድ ሚኒስትር፣ እንዲሁም ኦማር ባኪት መሐመድ አደም ደግሞ የሃይማኖት ጉዳዮች ሚኒስትር ሆኖ መሾማቸው ተገልጿል። የሱዳን የዜና አውታር ሱና እንደዘገበው የሱዳንን ፕሬዝደንትነት የያዙት አልቡርሃን ለሚኒስትሮቹ ሹመት የሰጡት የሽግግሩ ካቢኔውን ውሳኔ ተከትሎ ነው። እንዲያም ሆኖ ለካቢኔ ለውጡ የተሰጠ ምክንያት የለም። አድማጮች የምትከታተሉት የዶችቨለ ዲደብሊውን ዜና ነው። የእስራኤል ጦር ሰሜን ጋዛ ውስጥ የሚገኘው የክትባት ማዕከል ላይ ጥቃት አላደረስኩም ሲል ዛሬ አስታወቀ ቅዳሜ ዕለት የጋዛ የጤና ሚኒስቴር ወላጆች ልጆቻቸውን ለክትባት የሚያመጡበት ሼክ ሬድዋን ክሊኒክ ከእስራኤል በተተኮሰ መሳሪያ መመታቱን ገልጾ በጥቃቱም አራት ህጻናት መጎዳታቸውን አመልክቷል። ጥቃት የደረሰበት ክሊኒክ የፖሊዮ ክትባት የሚሰጥበት ሲሆን ድርጊቱ የተፈጸመው በዘመቻው ለሚሰጠው ክትባት ሰብአዊ የተኩስ ፋታ እንዲደረግ ስምምነት በተደረሰበት ጊዜ ውስጥ ነው። ጉዳዩን እንደሚያውቅ ያመለከተው የእስራኤል መከላከያ የተባለው ተፈጽሟል በተባለበት ወቅት አባላቴ ጥቃት አልሰነዘሩም ሲል አስተባብሏል። የዓለም የጤና ድርጅት ለክትባት ዘመቻው ሲባል በተወሰኑ አካባቢዎች ላይ የተደነገገው የተኩስ አቁም ሙሉ ለሙሉ እንዲከበር ጠይቋል። እንደ ድርጅቱ ቅዳሜ ዕለት ይፋ በሆነው ዘመቻ በመጀመሪያው ቀን ብቻ ከ58 ሺህ በላይ ህጻናት ክትባቱን አግኝተዋል። የዩናይትድ ስቴትስ ፕሬዝዳንታዊ እጩዎች ነገ በይፋ ለሚካሄደው ምርጫ የመጨረሻ ቅስቀሳ ወሳኝ ባሏቸው አካባቢዎች እያካሄዱ ነው። ምክትል ፕሬዝዳንት ካማላ ሃሪስ የዛሬውን ዕለት ፔንስልቫኒያ ግዛት ውስጥ እንደሚያሳልፉ ሲነገር የቀድሞ ፕሬዚደንት ዶናልድ ትራምፕ በበኩላቸው በሶስት ግዛቶች ውስጥ አራት ቦታዎች ላይ ለመገኘት አቅደዋል። ፔንሰልቬኒያ የመጨረሻ የምርጫ ቅስቀሳቸው ማጠቃለያ እንደምትሆን ተነግሯል። ሰባ ሰባት ሚሊዮን የሚሆኑ አሜሪካውያን አስቀድመው ድምፃቸውን የሰጡ ሲሆን ሀሪስም ሆነ ትራምፕ ተጨማሪ በርካታ ዜጎች ነገ በምርጫው እንዲሳተፉ በየበኩላቸው እየቀሰቀሱ ነው። በምርጫው ቀን የሚያገኙት ድምፅ ለሁለቱም ታሪካዊ እንደሚሆን ነው የሚጠበቀው። ትራምፕ ከቀናቸው የመጀመሪያው በከባድ ወንጀል የተከሰሰ ፕሬዝደንት ይሆናሉ። ሀሪስም የመጀመሪያው ሴት የዩናይትድ ስቴትስ ፕሬዝደንት ለመባል ይበቃሉ። ይህ በእንዲህ እንዳለም የኢራን የውጭ ጉዳይ ሚኒስትር ሀገራቸው የአሜሪካንም ፕሬዝዳንታዊ ምርጫ በቅርበት እንደምትከታተል ገልጸው ከውጤቱ በኋላ የዋሽንግተንን ባህሪ ትገመግማለች ብለዋል። ስለ አሜሪካ የምርጫ ውጤት ከሚከታተሉ ኢራናውያን አንዱ ሁለቱንም እጩ ተፎካካሪዎች የማይረቡ ማለታቸው ተዘግቧል። ይህ ዶች ቨለ ነው። ከዶች ቨለ የዓለም ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ላሰማችሁ። በሶማሊያ ዋና ከተማ መቃድሾ ላይ አሸባብ ባደረሰው ጥቃት የተባበሩ መንግስታት ድርጅት ሰራተኞችን ጨምሮ በርካቶች መገደላቸው ተነገረ። ጥቃቱ የደረሰው ከመቃድሾ አውሮፕላን ማረፊያ አቅራቢያ የሚገኝ ከፍተኛ ጥበቃ በሚደረግለት ስፍራ ነው። ስፔን ውስጥ ያደጋ ጊዜ ሰራተኞች ዛሬም የጎርፍ ሰለባዎችን መፈለግ ቀጥለዋል። ቫለንሲያ ግዛት በጎርፍ ከደረሰባት አደጋ ጋር እየታገለች ዛሬ ኃይለኛ ዝናብ የወረደባት ባርሴሎና ከተማ በተጠንቀቅ ላይ ትገኛለች። የሱዳን ጦር አዛዥ አብዱልፈታህ አልቡርሃን የባለስልጣናት ሹምሽር አደረጉ። አራት አዳዲስ ሚኒስትሮችንም ሰየሙ። የእስራኤል ጦር ሰሜን ጋዛ ውስጥ የሚገኘው የክትባት ማዕከል ላይ ጥቃት አላደረስኩም አለ። የዓለም የጤና ድርጅት የጀመረው የፖሊዮ ክትባት ዘመቻ እንዲቀጥል የተደረሰው የሰብአዊ ተኩስ አቁም እንዲከበር ጠይቋል። ዜናው በዚሁ አበቃ።